ትላንት ጥር 26 ቀን 2017 ዓ ም በኦሮሚያ ክልል ጉጂዞን ሰባቦሩ ወረዳ ተከሰተ በተባለ የመሬት መደረመስ አደጋም ስምንት ሰዎች መሞታቸውን የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሸናፊ ዳንቆ ለአሜሪካ ድምፅ ዛሬ ጥር 27 ቀን 2017 ዓ ም በስልክ አስታውቀዋል። አደጋው የተከሰተው ጉጂዞን ሰባቦሩ ቀንጥቻ የሚባል ወረዳ ነው። እዚ አካባቢ ላይ ህብረተሰቡ በብዛት የሚታወቀ በማዕድን በማውጣት ነው። ለያዩ ማዕድኖች ያሉበት አካባቢ ነው። በባህላዊም በቴክኖሎጂ የሚጠቀሙ አሉ። እነዚህ አደጋ የደረሰባቸው በባህላዊ በራሳቸው ጉልበታቸው የሚሰሩ ናቸው እና ትላንትና ወደ ዘጠኝ ሰዓት አካባቢ ከዛ በኋላ የተከሰተ አደጋ ነው። ስምንት ሰው ነው የሞተ። ስምንቱም ሰው በራሳቸው ጉልበት ለመስራት ገብቶ ነው የመሬት መሬቱ ተንሸራቶ ምርቆባቸው ነው ዛ ወታቸው ያለፈው አደጋው ተከሰተ የተባለው በወረዳው ቃጥቻ ቀበሌ ትላንት ከቀኑ ዘጠኝ ሰዓት ገደማ ሲሆን በባህላዊ መንገድ ማዕድን በማውጣት ስራ በተሰማሩ ወጣቶች ላይ መሆኑን አክሏል ያው ብዙም ጊዜ በወጣት እድሜ ላይ ያለ ሰው ነው እንደዚህ የሚሰራው። በቁጥራቸው ወጣት ስንት ነው ምንትን የሚለውን ነገር አላየሁም፣ ግን በወጣት እድሜ ላይ ያለ ናቸው። ሳልጠኛም የለም ስምንቱ ናቸው። ስምንቱም ሞቷል። ስምንቱም ወንዶች ናቸው፣ ግን ጠዋት እንዲቀበሩ ሁኔታዎችን እያመሳች ነበር። እዚ አካባቢ ያለው ያነቀ ነው ያለውን አቶ አሸናፊ። ተመሳሳይ አደጋም በስፍራው ከዚህ በፊት ተከስቶ እንደማያውቅና መሬቱ ተደረመሰ ያሉበትንም ምክንያት ጠቁመዋል። በጥንቃቄ አለመድረቅ ናቸው ነው ብዙ ሆኖ ማለት አሁን ሰፋ አድርጎ ቆፍሮ ነው ውስጥ ገብቶ ማድሚ ለማውጣት የሚሞክሩት። የአንድ ሰዓት ዝንዛ ሲያደርጉ ጥንቃቄ ማድረግ አለባቸው። አይችልም ነገር ሲያደርጉ ብዙ አንድ እንደዛ ከተለ ብዙ ሆኖ ገብቶ እንደዛ ነገር እንዲከሰት ያው አደጋው እንዲፈጠር ተደርጎ አደጋው ባስከትለው ሞት ማዘናቸውን የተናገሩት የሰባቦሩ ወረዳ ነዋሪ የሆኑት ወይዘሮ ረህማ ጉዮም ብዙ ወጣቶች ከአካባቢያቸውም ሆነ ከሩቅ እየመጡም ወርቅ እንደሚቆፍሩ ተናግሯል። አሁን ህይወታቸው ያለፉት አብዛኛዎቹም የወረዳው ወጣቶች መሆናቸውንም ም ተናግሯል። የብዙ ሀገር ሰው የኮንሶ ሰዎች የሚበዛው ብዙ ብዙ አይነት ሰው ነው እኮ የሚበዛ። ወርቅ ሲቆፍሩ እንደዛ ውስጥ እያሉ ነው የተደረመሰባቸው። እንደዛ ነው። እነሱ እኳ አጠገብ ላይ አጠገብ ናቸው። እንዲሁ መደርመት ስለሆነ ለአቸው ላይ መስለኛ በአደጋው የሞቱ ሰዎች አስክርን ከተደረመሰው መሬት ውስጥ ማውጣታቸውን ገልጸው በአካባቢው የተለያዩ የከበሩ ማድናት ቢኖሩም አደጋው የደረሰባቸው ሰዎች ግን ወርቅ ለማውጣት ሲቆፍሩ እንደነበርም አቶ አሸናፊ ተናግሯል። አሁን የተለያየ ማዕድናቶች አሉ። ማዕድናቶቹ አሁን ለምሳሌ የሆኑ ሌሎቹ ወርቅና ስንተለም ሲሰሩ ምናምን ብሎ ከእኛ መረጃ ወስዶ ግን እንደዛ ብሎ አስተላለፉ አሉ። አካባቢው ላይ የተለያዩ አይነት ማዕድናቶች ይሰራሉ። ግን እነዚህ ደግሞ እየሰሩ የነበሩት ወርቅ ነው። ሰባበሩ ከጉጂ ዞን ማዕከል አዶላ ከተማ በሰባ ኪሎ ሜትር ርቀት ላይ የምትገኝ ወረዳ መሆኗንም ኃላፊው ገልጸዋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ ሐዋሳም